የኢትዮጵያ ሰብአዊ መብት ኮሚሽን ዛሬ ባወጣው የሩብ ዓመት ሪፖርት በኢትዮጵያ በግጭት አውድ ውስጥ በሚገኙ አካባቢዎች ባለፉት ሶስት ወራት ውስጥ በተካሄደ የምርመራ ሪፖርት ከሁለት መቶ በላይ ሲቪሎች ከፍርድ ውጭ መገደላቸውን አስታወቀ። የሲቪሎች ግድያዎች የተፈጸሙት በአብዛኛው በአማራና በኦሮሚያ ክልሎች መሆኑንም ጨምሮ ገልጿል። የኢትዮጵያ መንግስት እስካሁን በጉዳዩ ላይ ምላሽ አልሰጠም። ግድያዎቹ የተፈጸሙት በኢትዮጵያ የጸጥታ ኃይሎችና በየክልሎቹ በሚንቀሳቀሱ ታጣቂዎች እንደሆነም ኮሚሽኑ አመልክቷል። በሲቪሎች ላይ ከፍርድ ውጭ የሚፈጸሙ ግድያዎች አሳሳቢ ሆነው መቀጠላቸውን የገለጹት የኮሚሽኑ ተጠባባቂ ዋና ኮሚሽነር ራኬብ መሰለ ለዚህ ምክንያት የሆኑ ግጭቶች እንዲቆሙና በዚህ ረገድ በተለይም መንግስት ኃላፊነቱን እንዲወጣ ጠይቀዋል። ከመንግስት በኩል በዚህ ጉዳይ ምላሽ ለማግኘት የተደረገው ጥረት አልተሳካም። ዘገባው ይቀጥላል። በኢትዮጵያ በግጭት አውድ ውስጥ ያሉ አካባቢዎችን የሰብአዊ መብቶች ሁኔታ በተመለከተ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ዛሬ አርብ ጥር 16 ቀን ባወጣው የሩብ ዓመት ሪፖርት ከመስከረም ወር አጋማሽ እስከ ታህሳስ አጋማሽ ባለው ጊዜ ውስጥ በትንሹ 214 ሲቪሎችና በግጭቱ ውስጥ ተሳትፎ የሌላቸው ሰዎች ከፍርድ ውጭ መገደላቸውን አመልክቷል። አብዛኛው የሲቪሎች ግድያ በቅደም ተከተል በአማራና በኦሮሚያ ክልሎች መፈጸማቸውን ያስታወቀው ኮሚሽኑ ሪፖርቱ በሩብ ዓመቱ ውስጥ በግጭት አውድ ውስጥ ባሉ አካባቢዎች የተፈጸሙ የሰብአዊ መብቶች ጥሰቶችን በሙሉ የሚሸፍን አይደለም ብሏል። ኮሚሽኑ ውጤታማ ክትትልና ምርመራ አከናውኜባቸዋለሁ ብሎ በዝርዝር ያስቀመጣቸው ከህግ ውጭ የተፈጸሙ የሲቪሎች ግድያዎች በመንግስት የጸጥታ ኃይሎችና በየክልሎቹ በሚንቀሳቀሱ አማጽያን ታጣቂዎች የተፈጸሙ መሆናቸውን አመልክቷል። የመንግስት ኃይሎች አማጽያንን ትደግፋላችሁ፣ አማጽያን ደግሞ መንግስትን ትደግፋላችሁ በሚል ከፈጸሟቸው ግድያዎች በተጨማሪ በመንግስት የድሮንና የአየር ጥቃት እንዲሁም ኢላማቸውን ባለዩ ጥቃቶች የተገደሉ ሲቪሎች መኖራቸው በሪፖርቱ ተመልክቷል። በአማራ ክልል የጎንደርና የጎጃም የተለያዩ ዞኖች በርካታ ሲቪሎች የተገደሉባቸው አካባቢዎች እንደሆኑ ኮሚሽኑ አስታውቋል። ከነዚህም መካከል መስከረም ስምንት ቀን በደቡብ ጎንደር ዞን ፎገራ ወረዳ የመንግስት የጸጥታ ኃይሎችና በአካባቢው የሚንቀሳቀሱ የፋኖ ታጣቂዎች የተኩስ ልውውጥ ካደረጉ በኋላ የመንግስት የጸጥታ ኃይሎች በመንገድ ላይ አግኝተው እንዲሁም ከመኖሪያ ቤታቸው አስወጥተው የያዟቸውን በአጠቃላይ አስር ሲቪል ሰዎች ገድለው እንደሄዱ የዓይን እማኞችና የተጎጂ ቤተሰቦችን ቢ በማድረግ ሪፖርቱ ጠቅሷል። ከመስከረም አጋማሽ እስከ ጥቅምት አጋማሽ ደግሞ በምስራቅ ጎጃም ዞን ቢቡኝ ወረዳ ወይን ውሃ ቀበሌ በተለያዩ ጊዜያት የመንግስት የጸጥታ ኃይሎች ቤት ለቤት በመሄድ ፋኖን ትደግፋላችሁና የፋኖ ቤተሰቦች ናችሁ ያሏቸውን 11 ሲቪል ሰዎች በመያዝ ወይን ውሃ ቀበሌ ወደሚገኘው የመከላከያ ካምፕ በመውሰድ እንደገደሏቸው ይስምኮ ገልጿል። መስከረም 22 በደቡብ ጎንደር ዞን ሊቦ ከምከም ወረዳ በተመሳሳይ ምክንያት አንድ የዘጠኝ ወር ነፍሰ ጡርናትና አንድ አንድ ህጻንን ጨምሮ ስምንት ሲቪል ሰዎች ላይ የመንግስት ኃይሎች ግድያ ፈጽመዋልን ብሏል ሪፖርቱ። የፋኖ ታጣቂዎች ከህግ ውጭ ፈጽመዋል ከተባሉ የሲቪሎች ግድያዎች ውስጥ ደግሞ መስከረም 29 በምዕራብ ጎጃም ዞን ደጋዳሞት ወረዳ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ከተደረገ የተኩስ ልውውጥ በኋላ የመንግስት የጸጥታ ኃይሎች አካባቢውን ለቀው መውጣታቸውን ተከትሎ የፋኖ ታጣቂዎች የመንግስት ኃይሎችን ደግፋቸዋል በሚል ቢያንስ 80 ሰዎችን አስረው አቆይተው ከመካከል በመካከላቸው 38 ሰዎችን ህዳር 27 ቀን እንደገደሉ ኢሰመኮ እማኞችን ጠቅሶ አመልክቷል። በኦሮሚያ ክልል ከህግ ውጭ ከተፈጸሙት ግድያዎች ውስጥ ደግሞ ከኦሮሞ ነፃነት ሰራዊት ጋር ግንኙነት አላችሁ በሚል በቄሌም ወለጋ ዞን ሳጃ ወለል ወረዳ ሁለት ሲቪል ሰዎች መስከረም 29፣ በደቡብ ምዕራብ ሸዋ ዞን አመያ ወረዳ 9 ሲቪል ሰዎች በመንግስት ኃይሎች መገደላቸውን ሪፖርቱ ገልጿል። የኦሮሞ ነጻነት ሰራዊት ታጣቂዎች ፈጽመዋቸዋል ከተባሉት የሲቪሎች ግድያዎች መካከል ደግሞ ጥቅምት አንድ በምስራቅ ሸዋ ዞን ዱግዳ ወረዳ የመንግስት አካላትን ተባብራችኋል በሚል ህጻናትን ጨምሮ 17 ወንዶችና 21 ሴቶች በአጠቃላይ 38 ሲቪል ሰዎችን ገድለዋል የሚለው ተጠቃሽ ነው። እነዚሁ ታጣቂዎች ጥቅምት 29 በምስራቅ ሸዋ ዞን ዱግዳ ወረዳ መጃላሉ ቀበሌ በሚኖሩ የጉራጌ ብሔር ተወላጆች ላይ በምሽት ቤታቸውን በላያቸው ላይ በማቃጠልና ጥይት በመተኮስ በአጠቃላይ 12 ሰዎችን እንደገደሉ እንዲሁም ህዳር 19 በአርሲ ዞን ሽርካ ወረዳ የክርስትና እምነት ተከታዮችን ኢላማ በማድረግ ፈጸሙት በተባለ ጥቃት 13 ሰዎችን ከመኖሪያ ቤታቸው በማስወጣት በጥይት መግደላቸውን ሪፖርቱ አመልክቷል። ከግድያዎቹ በተጨማሪ ብዙ ሲቪሎች ለአካል ጉዳት መዳረጋቸውንና በርካታ ንብረትን መውደሙን ኮሚሽኑ አስታውቋል። የኢሰመኮ ተጠባባቂ ዋና ኮሚሽነር ራኬብ መሰለ በሰጡን አስተያየት በሲቪሎች ላይ ከፍርድ ውጭ የሚፈጸሙ ግድያዎች አሳሳቢ ሆነው መቀጠላቸውን ተናግረዋል። ወይዘሮ ራኬብ በየሩብ ዓመቱ ሪፖርት ማውጣት ያስፈለገበትን ምክንያትም አብራርተዋል። ዋናው እንግዲህ ምክንያት እንደዚህ አይነት ፕሮዳክት የጀመርንበት ትልልቅ የሆኑ የሰብአዊ መብት ጥሰቶችን ሰንደን ተጠያቂነት ማምጣት በሚቻልበት ጊዜ እነዚህ ዶኪመንቴሽኑ ለፍትህ ሂደቱ ግብአት እንዲሆን እንዲጠቀም ደግሞ አስቸኳይ እርምጃዎችም እንዲወሰዱ ለማድረግ ጠለቅ ያለ የምርመራ ስራ መስራት ስላልቻለን አሳሳቢ የሆኑ ቀጣይነት ያላቸው የሰብአዊ መብት ጥሰቶችን ሁሉንም እንኳን ባይሆን ዋና ዋናዎቹን በተለይ ደግሞ ለማሳያነት የሚበቁ የሰብአዊ መብት ጥሰቶችን አሰባስበን በየሶስት ወሩ የምናወጣበት ሪፖርት ነው። ይሄ ሁለተኛው ነው። በዚህ ጉዳይ ላይ ከመንግስት በኩል ምላሽና አስተያየት ለማግኘት ያደረግነው ጥረት ሊሳካልን አልቻለም። የመንግስት ኮሚኒኬሽን ሚኒስትሩ ዶክተር ለገሰ ቱሉና የመከላከያ ሰራዊት ቃል አቀባይ ኮሎኔል ጌትነት የእጅ ስልካቸው ላይ ደውልን አላነሱም። የዘፈቀደ ጅምላና የተራዘመ እስራት እና የተፋጠነ ፍትህ እጦትም አሳሳቢ እንደሆነ በሪፖርቱ የጠቀሰው ኮሚሽኑ ግጭት ባለበት በአማራ ክልል ከመስከረም 18 ጀምሮ ከስድስት ሺህ በላይ የሚሆኑ ሰዎች መደበኛ ባልሆኑ በጊዜያዊ ማቆያነት በተመረጡ አራት ቦታዎች ታስረው ይገኛሉ ብሏል። አስገድዶ መሰወር፣ እገታና ያሉበት ቦታ ሳይታወቅ ሰዎችን አስሮ የማቆየት ተግባርም በተለይ በአማራ ክልል በዋናነት በመንግስት ኃይሎች እየተከናወነ መሆኑን ገልጿል። ሌላው ሪፖርቱ ትኩረት ያደረገበት ነጥብ የዳኝነት ነፃነት መሸርሸር ነው። በአማራ ክልል ዳኞች ከዳኝነት ስራቸው ጋር በተያያዘ በሚሰጡት ውሳኔና ትዕዛዝ ሳቢያ በመንግስት አስፈጻሚ አካላት ህገወጥ እስራት፣ ጥቃት፣ ማስፈራራትና ጣልቃ ገብነት እንደሚፈጸምባቸው እንዲሁም ፍርድ ቤቶች የሚሰጡትን ውሳኔና ትዕዛዝ አለማክበር እንደሚስተዋል ኢሰመኮ ማረጋገጡን ገልጿል። ሪፖርቱ እንዳመለከተው በክልሉ በአጠቃላይ ባለፈው አንድ ዓመት ጊዜ ውስጥ ሰላሳ አምስት ዳኞች ህገወጥ እስራት ተፈጽሞባቸዋል። በኦሮሚያ ክልልም መሰል ችግሮች እንደሚስተዋሉ ነው የተገለጸው። የኢሰመኮ ተጠባባቂ ዋና ኮሚሽነር ራኬብ መሰለ ሁለተኛው ሪፖርት ለየት ያለው በዚህ ሶስት ወር ውስጥ የዳኝነት ነጻነት ላይ ያደረግነው ክትትልን በተወሰነ መልኩ ሳምራይዝ አድርገን አቅርበናል። ይህም አንዱ አሳሳቢ ሆኖ በአማራም በኦሮሚያ ክልልም የዳኝነት ነጻነት ላይ ተጽዕኖ የሚያደርጉ ሂደቶችን አይተናል። ለሰብአዊ መብት ጥሰቶች ምክንያት የሆኑ ግጭቶች እንዲቆሙም ተጠባባቂ ዋና ኮሚሽነሯ ጥሪ አቅርበዋል። ለዚህም መንግስት የመሪነቱን ሚና መወጣት አለበት ብለዋል። በኮሚሽኑ ሪፖርት ክስ የቀረበባቸውን የመንግስት አካላት እንዲሁም የአማጽያን ታጣቂዎችን ምላሽና ማብራሪያ ካገኘን በሌላ ዘገባ ይዘን እንመለሳለን። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ